በተለያዩ ርቀቶች 27 የአለም ክብረ ወሰኖችን የሰበረው እና በቅርቡም የምንግዜውም የዓለም ምርጥ አትሌት ተብሎ የተመረጠው ኃይሌ ገብረ ሥላሴ ከነገ በስቲያ እሁድ በይፋ ከአትሌቲክሱ ዓለም ይሰናበታል። ኃይሌ ስንብቱን የሚያደርገው እሁድ ለት አዲስ አበባ ላይ በሚካሄደው ታላቁ ሩጫ በመሳተፍ እንደሚሆን ታውቋል። እስክንድር ፍሬው ተከታዩን አስተላልፏል። Writes another chapter in the most astonishing distance running career. Fire, fire. ዛሬ በሂልተን ሆቴል የተካሄደው ስነ ስርዓት የረጅም ርቀት የሩጫ ንጉሥ ኃይሌ ገብረ ስላሴ እየተወደሰበት ነው። የቀረቡ ዝግጅቶች፣ የተደረጉ ንግግሮችም ይህንኑ አንጸባርቀዋል። የቀድሞው የታላቁ ሩጫ በኢትዮጵያ ስራ አስኪያጅ እንግሊዛዊው ሪቻርድ ነሩርከር የኃይሌ ስኬት ተወዳዳሪ እንደሌለውን ያብራራው ኦሊምፒክ ጎልድ ሜዳልስ ኤይት በሀያ አራት ዓመታት ውስጥ ስልሳ አንድ የኢትዮጵያ ብሔራዊ ክብረ ወሰኖችን አሻሽለሃል። ሁለት የኦሎምፒክ ሜዳሊያዎች አግኝተሃል። ስምንት ጊዜ በዓለም ሻምፒዮናም አሸንፈሃል። ዘጠኝ የትላልቅ ከተሞች መሃል ማራቶንም አሸንፈሃል። ሀያ ሰባት የዓለም ክብረ ወሰኖችም ሰብረሃል። የጠቀስኳቸው ቁጥሮች ትክክል እንደሆኑ ተስፋ አደርጋለሁ። ኃይሌ ይህንን ብዙ ጊዜ ነግሬሃለሁ። እኔ ብቻ አይደለሁም። አትሌቲክስ ውስጥ ያሉ አብዛኞቹ ሰዎች ሊሉ እንደሚችሉት አንተ ምን ጊዜም ታላቅ የረጅም ርቀት ሯጭና ኃይሌ ገብረስላሴ እንደ ሯጭ ከሰዎች አይን መግባት የጀመረው እንደ አውሮፓውያን አቆጣጠር በ1991 በጃን ሜዳ በተካሄደው አገር አቋራጭ ውድድር ነው። የዚያን ጊዜው የ17 ዓመት ወጣት ኃይሌ ውድድሩን አላሸነፈም። ተስፋ የሚጣልበት ፉክክር ማድረጉ ግን ያኔ ከሆላንድ የመጡትን መልማይ ዮስ ህርመንስን ትኩረት ሳበ። እድሎች ተከፈቱ፣ እርሱም ተጠቀመባቸው። ከዚያ በኋላ የሚያቆመው አልነበረም። በጃን ሜዳው ውድድር ከተመለከቱት ጊዜ ጀምሮ እስከ አሁንም ማናጀሩ ሆነው ለዘለቁት ዮስ ሄርማንስ የዚህ አትሌት ድሎች ከልባቸው አይጠፉም። ያሸነፈባቸው ብዙ የማይረሱ አስደናቂ ጊዜዎችም ነበሩ። በሀገሬ በሆላንድ ሄንግሎ የሰበረው የመጀመሪያው የዓለም ክብረ ወሰን፣ በዚቹ ከተማ በሚገርም ሁኔታ የዓለም ክብረ ወሰንን ያሻሻልበት ሌላው የ5000 ሜትር ውድድርም እንደዚሁ ይታወሱኛል። እርግጥ ሁሉም ሰው ኃይሌ ፖልቴርጋትን ቀድሞ ስላሸነፍበት የሲድኒው 2000 ኦሎምፒክ ይናገራል። በዚህ በሲድኔ ኦሎምፒክ ያሳየው ብቃት የሚያስገርመው ለምንድን ነው፣ ጉዳት ላይ እያለ ያሳየው መሆኑ ነው። ለበርካታ ወራት ልምምድ አላደረገም። እንዲያውም ፊንላንድ ውስጥ ቀዶ ጥገና ሊደረግለት ከዶክተር ጋር ቀጠሮ ነበረን። ይህም ሆኖ እሱ በዚያ ኦሎምፒክ ለሀገሩ ለመሮጥ ወሰነ። ኃይሌ ከአትሌቲክስ እንደሚሰናበት ይፋ ያደረገው ባለፈው ግንቦት በእንግሊዝ ማንቸስተር ከተማ በተካሄደ ውድድር ላይ ነው። ይህንን ውሳኔውን ዛሬ ለቪኦኤ አብራርቷል። ባለፈው ጊዜ እንትን ላይ እኮ አናሁን ዛር ያለው ግን እዚህ በሀገር ውስጥ ደግሞ ው የሀገር ውስጥ ደግሞ በህዝብ ፊት የማደርገው ነገር የግድ ይለኛል። ከዚህ ደግሞ የተሻለ ቦታ የለም። አይተው እንደሆነ በጣም ለየት ያለ ውድድር ስለሆነ በዚህ አስራ አምስተኛ ዓመት የምናከብርበት ስለሆነ እንግዲህ ያው ዞሮ ዞሮ ትንሽ እንትንም ለመፍጠር ያህል ነው አጋጣሚን ተጠቅሞ ውስጥህ የሚቀረው ትዝታ የትኛው ድልህ ነው? ከዚህ እስከዚህ በፊት በብዙ በርካታ ወደች ያሸንፋ፣ ሲድኒ ሁለት ሺህ ማይረሳ ውድድሬ ነው። ከዛም ደግሞ እንደሰማኸው በተለያየም ቦታ ያደረግኳቸው እንደ ትዝታዎቼ ናቸው። ግን ሲድኒን የሚያህል የለም። ሲድኒን ለምን? አይ ብዙ ነገሮች አሉት። ራሱ ውድድሩ በጣም የቀረበ ነው። በጣም በርካታ ነገሮች አሉ እና በዛ ነው። ሲድኒን ሁሌ እንደ ትልቅ ቦታም ወስደው በዚህ ቀን ላይ ሆነ አሁን የመጨረሻ ውድድርን ለማድረግ እየተዘጋጀ፣ ለአድናቂዎች በአጠቃላይ በአትሌቲክሱን ሲደግፉ ለነበሩ አድናቂዎች በሙሉ ለኢትዮጵያውያን ምንድን ነው መልእክት? ምስጋና ነው። ይህንን አህል ዓመት እንድቆይ ያደረገኝ፣ አሁን ሰው ጠንክሮ በመስራት ምናምን ምናምን ይላል። እኔ አድናቂዎቼ፣ ደጋፊዎቼ፣ ቤተሰቦቼ እነዚህ ሁሉ ናቸው እኔን እዚህ ድረስ ያመጡኝ። ምናልባት እኔ ምክንያት ልሆን እችላለሁ እንጂ እነዚህ ሁሉ ህዝብ በሞራል ባይሰጥክ፣ ህዝብ ባይደግፍክ፣ ቤተሰብ ባይደግፍክ የት ትደርሳለክ? የትም አትደርስም። ሞራልን የመሰለ ነገር የለም። ኋላ እንኳን እየቀረ ሞራል ከተሰጠ እኮ ፊት ነህ የምትለው እና በዚህ አጋጣሚ በጣም አርጌ ነው የማመሰግናቸው ሁሉንም ለዚህ ላበቁኝ። ኃይሌ፣ በዚህ ስኬቱ ከሁለት የእንግሊዝ ዩኒቨርሲቲዎች የክብር ዶክትሬት ዲግሪ አግኝቷል። በአዲስ አበባ ከተማ የሚገኝ ዋና መንገድም በስሙ ተሰይሟል። በራሱ በኃይሌ ገብረስላሴ የተጀመረውና የሚመራው ታላቁ ሩጫ በኢትዮጵያ የፊታችን እሁድ አስራ አምስተኛ ውድድሩን ያካሂዳል። ኃይሌ ከአትሌቲክስ የሚሰናበተውም በዚህ ውድድር ከሚሳተፉ ሌሎች አርባ ሺህ ሰዎች ጋር በመሮጥ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። A world record yet again is in 12 months ago. He broke the world record in the streets of the German capital. He comes towards the line now. The two hours four minutes barrier beckons. The line is just yards away. Heiligebresilati writes in another chapter in the most astonishing distance running career in history. <laughs>